መጽሐፈ መሳፍንት ምዕራፍ አስራ ሰባት በተራራማው በኤፍሬም አገር ሚካ የተባለ አንድ ሰው ነበር። እናቱንም ከአንቺ ዘንድ የተወሰደው የረገምሽበትም በጆሮዬም የተናገርሽበት አንድ ሺህ አንድ መቶ ብር እነሆ በእኔ ዘንድ አለ እኔም ወስጄዋለሁ አላት እናቱም ልጄ ሆይ እግዚአብሔር ይባርክህ አለችው አንዱን ሺህ አንዱን መቶ ብርም መለሰላት። እናቱም ይህን ብር የተቀረጸ ምስልና ቀልጦ የተሠራ ምስል አድርጌ ከእጄ ስለ ልጄ ለእግዚአብሔር እቀድሰዋለሁ፣ አሁንም ለአንተ እመልሰዋለሁ አለች። ለእናቱም ገንዘብን በመለሰላት ጊዜ እናቱ ሁለቱን መቶ ብር ወስዳ ለአንጥረኛ ሰጠችው። እርሱም የተቀረጸ ምስልና ቀልጦ የተሠራ ምስል አደረገው። ያም በሚካ ቤት ነበር። ሰውየውም ሚካ የአምላክ ቤት ነበረው ኤፉድና ተራፊም አደረገ። ከልጆቹም አንዱን ቀደሰው፣ ካህንም ሆነለት። በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰውም ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበር። በቤተ ልሔም ይሁዳም ከይሁዳ ወገን የሆነ አንድ ጎልማሳ ነበር። እርሱም ሌዋዊ ነበር። በዚያም ይቀመጥ ነበር። ይህም ሰው የሚቀመጥበትን ስፍራ ለመሻት ከከተማው ከቤተ ልሔም ይሁዳ ወጣ። ይሄድም ወደ ተራራማው ወደ ኤፍሬም አገር ወደ ሚካ ቤት መጣ። ሚካም ከወዴት መጣህ አለው። እርሱም ከቤተ ልሔም ይሁዳ የሆንሁ ሌዋዊ ነኝ፣ የምቀመጥበትንም ስፍራ ለመሻት እሄዳለሁ አለው። ሚካም ከእኔ ዘንድ ተቀመጥ፣ አባትና ካህንም ሁነኝ፣ እኔም ልብሶችንና ምግብህን በእየዓመቱም አስር ብር እሰጥሃለሁ አለው። ሌዋዊውም ገባ። ሌዋዊውም ከሰውየው ጋር መቀመጥን ፈቀደ ጎልማሳውም ከልጆቹ እንደ አንዱ ሆነለት። ሚካም ሌዋዊውን ቀደሰ። ጎልማሳውም ካህኑ ሆነለት፣ በሚካም ቤት ነበር። ሚካም ሌዋዊ ካህን ስለ ሆነልኝ እግዚአብሔር መልካም እንዲሠራልኝ አሁን አውቃለሁ አለ።